በደቡባዊ የመን ግዛት አዋራማ ጎዳና ላይ አንድ ወታደራዊ አጀብ ይጓዛል። በገላጣው ተሽከርካሪ ላይ የሱዳን ወታደራዊ የደንብ ልብስ የለበሱ ወታደሮች ተጭነዋል። አንዳንዶቹም በፈገግታ ተውጠው የድል ምልክት በጣታቸው ያሳያሉ። ሁቲ አማጽያንን ለመውጋት የመን ላይ የዘመተው የሳውዲ አረቢያን ኃይል ለመደገፍ በባል ኤልማንደብ የባህር ወሽመጥ አድርገው ከሱዳን የመጡ ቅጥረኛ ወታደሮች ናቸው። ከጎርጎሮሳዊ 2015 ዓ ም ጀምሮ ጦርነቱ የመን ውስጥ በሺዎች የሚገመቱ ሲቪሎችን ህይወት ቀጥፏል። የተባበሩ መንግስታት ድርጅት በዘመኑ ከፍተኛ ሰብአዊ ቀውስ የታየው የመን ውስጥ መሆኑን ያመለክታል። በጎርጎሮሳዊ 2015 ዓ ም የአሶሴትድ ፕሬስ ዘጋቢ ከየመኗ የወደብ ከተማ አደን ላይ የቀረጸው ፊልም ያሳየው የሱዳን ቅጥረኛ ወታደሮችን ብቻ አልነበረም ንብረትነታቸው የተባበረው አረብ ኤሚሬቶች የሆኑ ታንኮችንም ጭምር እንጂ። ታንኮቹ ዩናይትድ ስቴትስ እና ጀርመን ሰራሽ ናቸው። የጀርመኑ የመከላከያ መሳሪያ ፋብሪካ ዲናሚት ኖቤል የ81 ሚሊየን ዩሮ ምርቱን የመን ውስጥ የእግረኛ ጦር የሚሰነዝረውን ጥቃት ለምትመራው ኤሚሬትስ የመላክ ፈቃዱን ከፌዴራል መንግስቱ ያገኘው የዛሬ አስር አመት ነው። የጀርመን የጦር መሳሪያ በየመን ጦርነት ውስጥ ገብቷል ወይ በሚል ዲደብሊዩ በሙኒክ የጸጥታ ጉባኤ ላይ ጥያቄ ያቀረበላቸው የጀርመን የኢኮኖሚ ሚኒስትር ፒተር አልትማየር የማውቀው ነገር የለም። በጥምር መንግስታችን በቀጥታና ወዲያው በየመን ግጭት ውስጥ ጣልቃ ለገቡ ወገኖች ወታደራዊ መሳሪያዎች እንዳይሸጡ እጅግ ገዳቢ መመሪያዎችን አውጥተናል። ይህ ተግባራዊ የሆነ ነው። እሱን በተመለከተ አዲስ ነገር አልሰማውም ነበር ያሉት ሆኖም ግን፣ እነዚህ እንደ ሳኡዲ አረቢያና ኤሜሬትስ ያሉ ሀገራት ከጎርጎሮሳ 2015 ዓ ም ጀምሮ የጀርመንን የጦር መሳሪያዎች ሲሸምቱ ነበር። የጀርመን የጦር መሳሪያ አምራች ኩባንያ ምርቶች ፎቶግራፎችና የቪዲዮ ምስሎች በኢንተርኔት ማለትም በትዊተር፣ በዩቲዩብና በጉግል እርዝ ይገኛሉ። የጀርመን ጦር መሳሪያዎች ላይ ምርመራ ያካሄዱ ተንታኞች ጦር መሳሪያዎቹ በየመኑ ጦርነት በምድር፣ ባየርና በባህር መሳተፋቸውን የሚያሳዩ በርከት ያሉ መረጃዎችን አግኝተዋል። ሌላው የኤርትራዋ አሰብ ወደብ ለየመኑ ጦርነት የዘመቻ ጣቢያ ሆናለች። በየመንና በአሰብ ወደብ መካከል ያለው ርቀት 60 ኪሎ ሜትር ብቻ ነው። ከዚህ ስፍራ የሚነሱት የአረብ ኤሜሬቶች የጦር መርከቦች ወደ አደን ወደብ በቀላሉ ፈጥነው መድረስ ይችላሉ። ቅጥረኛ ወታደሮችም በዚሁ ወደብ አማካኝነት ወደ የመን እንዲገቡ በኤሜሬቶች እና በኤርትራ መካከል ስምምነት መደረጉንም የተባበሩት መንግስታት ድርጅት አመልክቷል። ድርጅቱ በጎርጎሮሳዊ 2009 ዓ ም በኤርትራው ፈላጭ ቆራጭ መንግስት ላይ የጣለውን የመሳሪያ ማዕቀብ ጥሷል ሲልም ይተቻል። ለእገዳው ቁብ ያልሰጠችው ኤሜሬትስ ጀርመን ሰራሽ የጦር መርከቦቿን በአሰብ ወደብ ላይ ማንሳፈፏን የሳተላይት ፎቶዎች ያሳያሉ። ሮኬት የተጠመደባቸው የጦር መርከቦች ብሬመን በሚገኝ የጀርመን ኩባንያ የተሰሩ እና 65 ሜትር ርዝመት ያላቸው ናቸው። አልጀዚራ ቴሌቪዥን በጎርጎሮሳዊ 2017 ጥቅምት ወር ዘገባው ለወትሮ ቡና ታስተናግድ የነበረችው የየመኗ ሞካ ወደብ በሳውዲ መራሹ ጥምር ኃይል ቁጥጥር ስር መቆየቷን አመልክቷል። በዚህ ወቅትም የጀርመን ብቻ ሳይሆኑ የተለያዩ አውሮፓ ሀገራት የጦር መሳሪያዎችም ለዚሁ ተግባር ውለዋል። ለአብነትም ሳውዲ የተጠቀመችበትና በያዝነው ዓመት ጥር ወር ላይ የመን ውስጥ የተከሰከሰው ቶርኔዶ ተዋጊ ጀት ይጠቀሳል። የተዋጊ ጀቶቹን ነዳጅ ሞሉ የነበሩ የኤርበስ ምርቶችም እንዲሁ ጀርመን ሰራሽ አካላት የተገጠሙላቸው አውሮፕላኖች መሆናቸውንም ምርመራው አሳይቷል። እንዲህ ያሉ ምርቶች ለጦርነት በመዋላቸው ጀርመን በቀጥታ በጦር መሳሪያ ንግዱ ተሳትፋለች ማለት አይቻልም በሚል የሚከራከሩ አሉ። በሌላ በኩል ደግሞ ጀርመን ስልታዊ ተጓዳኝ አድርጋ ከምትወስዳቸው ሳውዲና አረብ ኤሜሬቶች ጋር መናገዷ በቀጥታ በየመን ጦርነት እጇን እንደከተተች ያስመስላታል። በሚልም የሚተቹ አልጠፉም። ይህ በእንዲህ እንዳለም ከኤሚሬቶች ጋር ካለፈው ጥቅምት ወር እስከ ታህሳስ ወር በተደረገው ስምምነት ከአርባ ሚሊየን ዩሮ በላይ የሚያወጣ የጦር መሳሪያ ሽያጭ ውል አሁንም አልተቋጨም። የመናዊቱ ጋዜጠኛ ጋዜጠኛና የሰላም ኖቤል ተሸላሚዋ ታውኮል ካርማን ጀርመን ለሳውዲና ለኤሜሬትስ መሳሪያ መሸጥ እንድታቆም ጥሪ አቅርባለች።